አማራ ክልል ውስጥ በንፋስ መውጫ እና በወልዲያ በኩል ሾልኮ ለመግባት ሞክሮ ነበር ያሉት ኃይል እንዲመለስ ተደርጓል ሲሉ የክልሉ ብልጽግና ፓርቲ ጽህፈት ቤት ዛሬ አስታወቀ። የጽህፈት ቤቱ ኃላፊ አቶ አብርሃም አለህኝ ከአማራ ብሔራዊ ንቅናቄ አብን፣ እንዲሁም ከአማራ ዴሞክራሲያዊ ኃይል ንቅናቄ ተጠሪዎች ጋር ባህር ዳር ላይ በጋራ የሰጡትን መግለጫ የተከታተለችው አስቴር ምስጋናው ተከታዩን አድርሳናለች። የአማራ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አብርሃም አለኸኝ የክልሉን ወቅታዊ ሁኔታ ሲያብራሩ በሀገሪቱ ፓርላማ አሸባሪ ተብሎ የተፈረጀው የህወሀት ቡድን ኢትዮጵያን በተለይ ደግሞ አማራን እየወረረና እየከበበ ይገኛል ብለዋል። ጠላታችን ትህነግ ወያኔ ከፍተኛ የሆነ ወረራ ሲፈጽምብን ሌሎች አጋሮቹ ደግሞ የከበባ ስራ እየፈጸሙብን ያለበት ሁኔታ ነው ያለው። አሁን ባለው ነባራዊ ሁኔታ እንደ ሀገር ኢትዮጵያ፣ የኢትዮጵያ ሕዝብ እንደ ክልል አማራ፣ የአማራ ክልል በከፍተኛ ወረራ ውስጥ ነው ያለ ነው። ይህንን ከበባና ወረራ እንደ ሕዝብ በአንድ ሆነን መመከት ይኖርብናል በደቡብ ጎንደር ዞን በንፋስ መውጫና በሰሜን ወሎ ወልደያ አካባቢዎች በኩል ሾልኮ ለመግባት የገባው ኃይል በህዝቡ በልዩ ኃይሉና በመከላከያ ሰራዊት ተጋድሎ ድል ሳይቀናው መቅረቱን ነው አቶ አብርሃም የገለጹት ወረራ በፈጸመባቸው አካባቢዎች ሴቶቹን እየደፈረ አዛውንቶቹን እያሰቃየና ወጣቶቹን እየገደለ ነው ሲሉ ከሰዋል ትህነግ ወያኔ ወረራ ከጀመረበት ቀን ጀምሮ በየዕለቱ የሚያሰፋቸው አካባቢዎች በርካታ ናቸው እስካሁን ድረስ በነበረው አጠቃላይ ሂደት በአማራ ክልል ሰሜን ወሎ እንደዚሁም በአሁኑ ሰዓት ደግሞ በደቡብ ጎንደር ንፋስ መውጫ አካባቢ ከፍተኛ እንቅስቃሴ እየተደረገ ያለበት ሁኔታ ነው ያለው። በገባባቸው ቦታዎች ሁሉ ከፍተኛ ኪሳራ ነው እያደረሰ ያለው። ወጣቶቻችንን፣ ወንድሞቻችንን፣ አባቶቻችንን የማህበረሰቡን አውራዎች ያደነ ይገድላል። ሴቶችን አስገድዶ ይደፍራል። ሕፃናትን በከፍተኛ ሁኔታ ያሸማቅቃል። ከፍተኛ በሆነ ግብግብ ስግብግብነት ስሜት የመንግሥትንና የግለሰብ ሀብት እየዘረፈ ወደ ትግራይ የሚያመላልስበት ነባራዊ ሁኔታ ነው ያለው። በሂደቱ ጀግናው የሀገር መከላከያ ሰራዊት፣ የአማራ ልዩ ኃይል፣ የአማራ ሚሊሻ በአጠቃላይ ለህሉና ትግል የተሰለፉ የኢትዮጵያ ሕዝቦች ከፍተኛ ትግል፣ ከፍተኛ ተጋድሎ እያደረጉ ያለበት ሁኔታ ነው ያለው። ይሄ ተጋድሎ በአጭር ጊዜ ውስጥ እንዲጠናቀቅ በኢትዮጵያ ሕዝብ እና በአማራ ሕዝብ ትግል አሸናፊነት እንዲጠናቀቅ ሁላችንም አንድ እንድንሆን ነው ጥሪ እያስተላለፍን ያለ አቶ አብርሃም አክለውም የአማራ ሕዝብ የውሸት ያሉትን የህወሀት ፕሮፓጋንዳ ወደ ጎን በመተው በአንድነት በመቆም ሀገርን ሊታደግ ይገባል ብለዋል። እየተስፋፋ እየዘረፈ እየገደለ ያለበት መሰረታዊ ምክንያት የእኛ ክፍተት ቦታ ስለሰጠው፣ አስቻይ ሁኔታ ስለፈጠረለት ካልሆነ በስተቀር ጠላት ከእኛ የተለየ አቅም ስላለው እንዳልሆነ ሁላችንም ግልጽ መሆን ይኖርብናል። የተለያዩ የሐሰት መረጃዎችን በከፍተኛ ሁኔታ ነው የሚለቀቁት። እዚህ ቦታ ላይ መጣ እዚህ ቦታ ላይ ተይዛችኋል፣ ቶሎ ልቀቁ እየተባለ ከፍተኛ ዌቭ ነው በማህበረሰባችን ውስጥ እየተሰራጨ ያለው። ይሄ ብቻ ሳይሆን በርካታ ጸጉረ ልውጦች የተሳሳቱ ህገወጥ በታዋቂዎችን በመያዝ ማህበረሰብ ውስጥ የሚገቡበት ሁኔታ አለ። አልፎ አልፎ ይህንንም እየተቆጣጠርን ያለንበት ሁኔታ ነው ያለው። ስለሆነም መላው የአማራ ህዝብ፣ መላው የኢትዮጵያ ህዝብ፣ ይሄ ትግል የጋራ ትግል ነው የኢትዮጵያን አንድነት የኢትዮጵያን ህልውና ለማረጋገጥ የሚደረግ ታሪካዊ ትግል ነው። ሁላችንም አርበኞች መሆን አለን። ዛሬ መግለጫውን የሰጡት ሶስቱ የፖለቲካ ፓርቲዎች ከሰሞኑ በአፋር ክልል በስደተኞች መጠለያ ጣቢያ ህወሀት አደረሰው ባሉት የከባድ መሳሪያ ድብደባ ሁለት መቶ አርባ ህጻናትና አረጋውያን በመገደላቸው ማዘናቸውን ገልጸው አፋርና አማራ ክልሎች ውስጥ ለተፈናቀሉ ከሶስት መቶ ሺህ በላይ ሰዎችም ዓለም አቀፉ የረድኤት ድርጅቶች ድጋፍ እንዲያደርጉ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ለዘገባው አመሰግናለሁ። አድማጮች በሌላ በኩል የፌዴራሉ መንግስት ባለስልጣናት የትግራይ መንግስት ተበትነዋል፣ በትግራይ ስልጣኑ የጊዜያዊ አስተዳደር ነው የሚሉትና የትግራይ ክልላዊ መንግስት ነኝ የሚለው መቀሌ ያለው ህወሓት መሩ ባለስልጣን ቃል አቀባይ አቶ ጌታቸው ረዳ በበኩላቸው በትግራይ ቴሌቪዥን በሰጡት ጋዜጣዊ መግለጫ ይህን ብለዋል። በሌለ ነገር ላይ ምንድን ነው የሚሉት? የትግራይ ህዝብ የትግራይ ሰራዊትን ስለማጥፋት የሚሞክሩት ውሸት ስራቸው እንጀራቸው ስለሆነ ነው ነው። በዚህ ላይ ካልተመዘረቱ ህዝብን ንቀው ነው። አሁንም ራያ ግንባር ነው የሚለው ትናንት የሰማሁት አይነት የአማራ ክልል መንግስት መግለጫ በራያ ግንባር ለራያ ውስጥ ወፍ የለም። አሁን ወልዲያ የለም። ወልዲያ ነፃ መሬት ነው። ህዝቡ ራሱን በራሱ ያስተዳደር ስለማረጋጋት ስራውን ይሰራል። መርሳ ነፃ መሬት ነው። አሁን ዛሬ እያየሁ ነበር። መርሳ ነፃ ወጣ ለከማን ማን ነጻ አወጣው? በደንብ ነው የሚዋሹት። ሰው ነው የሚነቁት።